ጉዳዩ የተከሰተው በትላንትናው እለት ማታ ነበረ። የትግራይ ቲቪ ጋዜጠኛው ዳዊት ከበደ እና ሌሎች ጓደኞቹ ማታ በመኪና ሲንቀሳቀሱ እያለ በጸጥታ ኃይሎች ተተኩሶ ሁለቱ መሞታቸው ነው ቤተሰቦቻቸው፣ ጓደኞቻቸው እና የስራ ባልደረቦቻቸው ዛሬ የነገሩን። ሁለቱ ሲሞቱ ሁለቱ በመኪና የነበሩ ሰዎች ደግሞ ተይዘው መታሰራቸው ከቤተሰቦቻቸው እና ጓደኞቻቸው ሰምተናል። ቤተሰቦቻቸው እና የስራ ባልደረቦቻቸው የግድያው ምክንያት ምን እንደሆነ እስካሁን የታወቀ ነገር እንደሌለ ነው የነገሩኝ የትግራይ ቲቪ ጋዜጠኛ ዳዊት ከበደ ከዚህ በፊትም በተደጋጋሚ ይታሰር እንደነበረ በቅርቡ እንኳ ባለፈው ቅዳሜ ለሰዓታት ተይዞ ታስሮ መለቀቁ፣ እንዲሁም ሰኞ ዕለት ደግሞ እንዲመለስ ተነግሮት ሲመላለስ እንደነበረ ጓደኛውና ቤተሰቦቹ ነግረውናል። ግድያው ተፈጸመ በተባለበት አካባቢ ተገኝቼ እንዳየሁትም ሁለቱ ሟቾች ጨምሮ አራቱ ሰዎች ተሳፍሮባት የነበረችው መኪና ከሟቾች በረከት በርሀ ቤት ቅርብ ርቀት ላይ በጥይት ተመታ ከዛፍ ጋር ተጋጭታ ቆማ ተመልክቻለሁ። አካባቢው በመቀለ ከተማ አድ ሐውሲ ተብሎ በሚታወቀው አካባቢ ሲሆን በዛ አካባቢ ካለ ትራፊክ መብራት ትንሽ ከፍ ብሎ ነው እውነቱ የተፈጸመው። ከጉዳዩ ጋር በተያያዘ ከክልሉ የጸጥታ ኃላፊዎች እና የጊዜያዊ አስተዳደሩ የስራ ኃላፊዎች ለማነጋገር ሙከራ ሳደርግ ነበር የዋልኩት። የክልሉ ፖሊስ ኮሚሽን ስለ ጉዳዩ እስካሁን ድረስ የደረሰው ዝርዝር መረጃ አለመኖሩ ነው የገለጸው። የጊዜያዊ አስተዳደሩ የኮሚኒኬሽን ቢሮ ኃላፊ ለማነጋገርም ወደ ቢሮቸው ብሄድም በስራ ሰዓት በቢሮቸው ላገኛቸው አልቻልኩም። ስለዚህ ከመንግስት ወገን ያለው ወይም ከጊዜያዊ አስተዳደሩ ያለው ዝርዝር መረጃ ማግኘት አልተቻለ አይቻለም። ጋዜጠኛ ዳዊት ባለፈው ዓመት በኢትዮጵያ ቤንሻንጉል ጉሙዝ ክልል ለስራ እየተንቀሳቀሰ ባለበት ጊዜ ታስሮ እንደነበረ በወቅቱ ዶቼ ቬለ ከአካባቢው ዘግቦ እንደነበረም ይታወታል የጋዜጠኛ ዳዊት ከበደ የቀብር ስነ ስርአት መቼ ነው የሚፈጸመው ወይስ ዛሬ ተፈጽሞ ይሆን? የቀብር ስነ ስርአቱ ዛሬ አልተፈጸመም። ከቅርብ ቤተሰቦች እንደሰማ ነው ከተለያዩ አካባቢዎች ያሉ ቤተሰቦቹ እስኪመጡ ድረስ አብሮት የመተው ጓደኛው በርከት በረም እንዲሁ ቤተሰቦቹ እስኪሰባሰብ ድረስ እንደሚቆይ ነው እየተገመተው ከነገ በኋላ እንደሚሆን ነው የተረዳሁት። ጋዜጠኛው ጋዊት ከበደ አስራ ዘጠኝ ዘጠናዎቹ መጀመሪያ ጀምሮ በኢቲቪ ለበርካታ ዓመታት ሰርቷል። በትግራይ ደግሞ ዳ የሚባል የግል መጽሔት መስራች እና ዋና አዘጋጅ ሆኖም እየሰራበት ሁኔታ ነበረ። ከኢቲቪ በኋላ ከዛ በኋላም በትግራይ ቴሌቪዥን እንዲሁ በአማርኛው ክፍል ሲሰራ ነበረ ማለት ነው። እስካሁን ድረስ ሚሊዮን ኃይለ ስላሴ ጠቀለ በጣም አመሰግናለሁ፣ አመሰግናለሁ።